ጤና ይስጥልኝ። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። በዛሬው የውይይት ዝግጅታችን የፖሊሲ ጥናትና ምርምር ማዕከል ከፓብሊክ ሰርቪስና የሰው ኃይል ሚኒስቴር ጋር በአንድነት ባዘጋጀውና ከጥቂት ቀናት በፊት በከፍተኛ የመንግስት ባለስልጣናት መካከል ምክክር በተካሄደበት የመልካም አስተዳደር ጥናት ላይ እናተኩራለን። በዚሁ ውይይታችን ላይ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ መምህር ዶክተር ተሾመ ታፈሰ እንዲሁም የቀድሞው የህዝብ ተወካዮች ምክር ቤት ብቸኛው የተቃዋሚ ፓርቲ እንደራሴና የኢኮኖሚ ባለሙያ አቶ ግርማ ሰይፉ ተሳታፊዎች ናቸው። እንግዶቻችን፣ የውይይታችን ተሳታፊዎች ስለሆናችሁ ከልብ አመሰግናለሁ። የመልካም አስተዳደር መጓደል በሀገሪቱ በተጀመረው የልማት እንቅስቃሴ ላይ ትልቅ እንቅፋት መሆኑንና ህዝቡም የዚሁ ልማት ውጤት ተጠቃሚ እንዳይሆን እያደረገ መገኘቱን መንግስትና ህዝብ ካለፉት ቢያንስ አስር ዓመታት ወዲህ በተደጋጋሚ ሲናገሩ ይሰማል። መንግስት ይህንኑ ስር የሰደደ ችግር ለመቅረፍ በየጊዜው የተለያዩ ጥረቶችን እንዳንቀሳቀሰ ይናገራል። ይሁንና ህዝብ በመልካም አስተዳደር እጦት እየተንገላታ መሆኑን አሁንም በቅሬታ ነው የሚገልጸው። ችግሩ እየተባባሰ እንጂ እየቀነሰም አልሄደም። ይህንንም ነው ከጥቂት ቀናት በፊት ይፋ የሆነው የፖሊሲ ጥናትና ምርምር ማዕከልና የፓብሊክ ሰርቪስ እና የሰው ኃይል ሚኒስቴር በጋራ ያወጡት ጥናት ያጎላው። ዶክተር ተሾመ፣ እነዚህ አዲስ ያልሆኑት ችግሮች አሁን በአዲስ ጥናት መልክ ሊቀርቡ የተፈለገበት ምክንያት ምንድን ነው? ጥናቱ ለምን አስፈለገ? መነሻ አላማውን ቢያስረዱን። እኔ በዚህ ውይይት ላይ የምሰጠው አስተያየትም ሆነ ሀሳብ የራሴ የግሌን እንጂ የምሰራበትን ዩኒቨርሲቲ ወይም ደግሞ ሌላውን አካል የማይመለከት መሆኑን መጀመሪያ መግለጽ ፈልጋለሁ። እንደ አንድ ዜጋና ዘርፉም ደግሞ እንደ አንድ ባለሙያ ለተጠየቀው ጥያቄ ያለኝ ምላሽ፣ ምንም እንኳን የመልካም አስተዳደር ችግሮች እንደ አጠቃላይ በሁሉም አካላት በኩል ያሉ መሆናቸው ቢታወቅም በተለይ በቅርብ ጊዜ ከተካሄደው ምርጫ በኋላ ከሕዝቡም የተገኘ ፊድባክ እንደገናም ደግሞ ስልጣን ላይ ያለው መንግስትም ራሱ ከራሱ ግምገማዎች እና ከራሱ መረጃዎች እንደተረዳው መልካም አስተዳደርን በተፈላጊው ሁኔታ በሕዝቡ ውስጥ በሀገሪቱ ውስጥ ማስፈን ያለመቻሉ እየታወቀ ነበር። እንግዲህ በዚህ መሰረት ይሄ እንዳለ አጠቃላይ ሁኔታ ሆኖ ወደፊት በህዝቡ ውስጥ ሰፍኖ ያለውን ወይም ደግሞ በህዝቡ ውስጥ እየተከሰተ ያለውን የመልካም አስተዳደር ችግር በዘለቄታ ለመፍታት እንዲያስችል መንስኤዎቹን እና ምክንያቶቹን እንደገና ደግሞ የችግሩን መጠን በአጠቃላይ በምን በምን ኤሪያዎች ላይ እና በምን በምን ሁኔታዎች ላይ የመልካም አስተዳደሩ ሁኔታ የባሰበት እንደሆነ ለመረዳት ሳይንሳዊ የሆነ የጥናት ዘዴን በመጠቀም ማወቁ ተገቢ ስለሆነ ይመስለኛል እንግዲህ የኢትዮጵያ ፖሊሲ ጥናት ምርምር ማዕከል ከቀድሞ ስያሜው በሲቪል ሰርቪስ ሚኒስቴር ጋር በመተባበር ይመስለኛል ይህንን ሰፊ ጥናት ያደረገው። ስለዚህ በዘለቄታ ለመቅረፍ በየደረጃው የሚወሰዱ እርምጃዎችን በህዝቡም ሆነ በመንግስት ትኩረት ተሰጥቶባቸው ሊቀረፉ የሚገባቸውን ችግሮች ቅድሚያና ፕራዮሪቲ ሰጥቶ ልንሄድ። ሳይንሳዊ የሆነ ጥናት ማድረግ እና የችግሩን ሁኔታ መረዳት በማስፈለገው ምክንያት ይመስለኛል። አቶ ግርማ እርስዎ የችግሩን አሳሳቢነት እንዴት ይመለከቱታል? እሺ አመሰግናለሁ። የችግሩ አሳሳቢነት እንግዲህ ከጊዜ ወደ ጊዜ እየከፋ የመጣ መሆኑን ሁሉም ሰው ነው የሚረዳው። ምናልባትም አሁን ያለንበት ደረጃ አንዳንድ ሀገሮች በይፋ የመልካም አስተዳደር ችግሮችን ለመቅረፍ ይህንን ተግባር ለሚያከናውኑት ሰዎች እጅ መንሻ በመስጠት የበለጠ ስራውን ማቀላጠፍ ትክክለኛ አሰራር ነው የሚለው ነገር በመደበኛነት የሚጀመርበት ወቅት የተደረሰ ሁሉ ነው የሚመስለው እና ለምሳሌ አሁን ኬንያ ብትሄጂ እንደዚህ አይነት ነገሮችን ገንዘብ ከከፈልሽ ጉዳዮሽን በቀላሉ መስፈጸሚበት ሁኔታ አለ። እኛ አገር ግን አሁን የመልካም አስተዳደር ችግር የሚባሉት ነገሮች በመጀመሪያ ደረጃ ይህንን ነገር በይፋ ተነጋግሮ ለመጨረስ ግልጽ የሆነ ነገር ስለሌለ በዛ መስመር ውስጥ ለመግባት ሰው በመጀመሪያ መሰቃየትና መከራውን ማየት ከዛ በኋላ መውጫ መንገድ ሲፈልግ የሚጠቀምበት መስመር እየሆነ ነው የመጣውና አንደኛ ከኢትዮጵያዊነት ባህልም አመለካከትም አንጻር እንደዚህ አይነት ነገሮች በጣም ፈታኝ ስለሆኑ የሕዝቡን መከራ በጣም ያበዙትና ያስከፉ ናቸው። እና ደረጃው እኔ በማንኛውም አይነት ደረጃ በጣም የሚያማርር ደረጃ እንደደረሰ ነው የሚሰማኝ። ዶክተር ተሾመ ችግሩ ትልቅ ማነቆ መሆኑን ሁሉንም የሚያስማማ ነጥብ ነው፣ ግን እንደሚታወሰው መንግስት ችግሮቹን ለመታገል በተለያዩ ጊዜያት ለምሳሌ ጸረ ሙስና ኮሚሽንን የሊዝ አሰራር ኮሚሽንን የመሳሰሉ ተቋማትን አቋቁሞ እንደነበር ይታወቃል። እና አሁን ጉዳዩ እንደ አዲስ ተጠንቶ ለውይይት መቅረቡ እነዚህ ቀደም ሲል ለችግሩ መፍትሔ እንዲሹ የተቋቋሙት ተቋማት ውጤት ስላላስገኙ ነው ወይስ ሌላ ምክንያት አለው? በመጀመሪያ ይህ ችግር እንደ ችግር ያለ መሆኑን ከጥናቱ የተረዳሁት ነገር ቢኖር ቅድም ለመግለጽ እንደሞከርኩት ምንም እንኳን መልካም አስተዳደርን ለማስፈን በስርአት ደረጃ ህጋዊ ስርዓት በመዘርጋት ለአስተዳደር ስርአቱን እና ደጋፊ የሆኑ ፕሮሲጀሮችን፣ ህጎችን በማስፈን በኩል ጥረቶች የተደረጉና ውጤትን እየታየባቸው የመጣ ቢሆንም ችግሩ ሙሉ በሙሉ ያለመቀረፉን ጥናቱ ደግሞ ያተኩረው በዋነኛነት የተነሳው አሁን ያለውን የመልካም አስተዳደር ችግር ወይም ደግሞ አሁን ያለውን የመርካዚን በጎ ገጽታውን ላይ በማተኮር በጎ ገጽታውን በማሳየት ላይ ሳይሆን በህዝብ በኩል ዲሳትስፋክሽን ያስከተሉ ችግሮች ወይም ደግሞ በህዝብ በኩል እንደ አንድ ማነቆ ሆነው የታዩ ችግሮችን ነቅሶ በማውጣት ቅድም እንደተገለጸው መንግስት ከዚህ ቀደም በቀየሳቸው ዘዴዎች በቀየሳቸው የመቆጣጠሪያ አካላትም ሆነ እንድንወስዳቸው እርምጃዎች ሙሉ በሙሉ ያልደረሰባቸውን ድብቅ የሆኑ ወይም ደግሞ ህድን የሆኑ ችግሮች በሳይንሳዊ ጥናት አውጥቶ አሁን ካለው የተሻለ የመልካም አስተዳደር ስርዓትን ለማስፈን እና በተለይ ደግሞ በአቤት ውስጥ ባለው የኢኮኖሚክ ሴክተሮች ውስጥ ወይም ደግሞ የማህበራዊ ሴክተሮች ውስጥ ሙስናን ሊያበረታቱ ሙስናን ይበልጥ እንዲሰፍን በማድረግ አመቺ የሆኑ ሁኔታዎችን ለይቶ በማወቅ እነሱን ለመቆጣጠር ነው እና እስካሁን ያሉ ሲስተሞች እንደተገለጸው ወደ ጥያቄ ነው መመለስ የሚችሉትን ያህል እየሰሩ ነው። ካለው የችግሩ ሁኔታ አኳያ ሙሉ በሙሉ ተቆጣጥረዋል ማለት አይቻልም። ምክንያቱም ይሄ ሀገር ያው እያደገ ነው። የህዝቡ ጠያቂነት እያደገ መጥቷል። እያደገ ከሚመጣው የህዝቡ ጠያቂነት ወይም ደግሞ የተለያዩ አገልግሎቶች የመጠየቅ ባህሪ አኳያ ሲታይ ችግሩ እየተወሳሰበ ሊመጣ መቻሉ ያው ግሃድ ነው። ስለዚህ ይህን የተወሳሰበ የመጣውን ችግር ሙሉ በሙሉ ለመቅረፍ አሁን በስርዓት ላይ ያሉት በሲስተም ውስጥ ያሉት ፀረ ሙስና ኮሚሽን እና የመሳሰሉት ድርጅቶችም ተቋማትም ሆኑ ሌሎች መንግስት ከዚህ ከዚህ ጥናት በመነሳት ወደፊት የሚወስዳቸው እርምጃዎች በሙሉ ውጤታማ እንዲሆኑ ዘንድ ችግሩ ላይ በማተኮር ወደፊት የጎለበተ የመልካም አስተዳደር ለማምጣት የሚያስችል እርምጃ ለመውሰድ ነው። ይህን ስንል እንግዲህ ምንድን ነው አሁን በመልካም አስተዳደር ማስፈን ጉዳይ ላይ ተጋሪ ወይም ደግሞ የጋራ ድርሻ ያላቸው አካላት አሉ። መንግስት አንዱ ነው። መንግስት ፌቨራብል የሆነ ወይም አመቺ ሁኔታን በመፍጠር ስርአት በመስጋት ቅድም እንደተገለጸው የተለያዩ ቁጥጥር አካላትን ፍታ አካላትን በማጠናከር ሲሰራ በህዝቡ እና በሌሎች የስርአቱ አካላት በኩል ደግሞ የሚመለከታቸውን ነገሮች ወይም ደግሞ እርምጃዎች መውሰድ የሚያመለከታቸውን ቶች መፈጸም ለተሟላ የሆነ መልካም አስተዳደር መስፈን የራሱ ሚና አለው። እንግዲህ ከቴዎሪም አኳያ ስናየው ይሄ ገቨርናንስ የምንለው አስተዳደር ወይም መልካም አስተዳደር የምንለው እና መስተዳድር ወይም መንግስት የምንለውን ልይትን ማለት ካልቻል አስተዳደራዊ ችግሮችን ልክ እንደ መንግስት ችግሮች ብቻ አድርገን ማለት ለት ምክንያቱም የመንግስት አስተዳደራዊ ችግሮች እና የመንግስት ችግሮችን ለያይተን ካላየን የውይይታችን ማጠንጠሪያ የሆነውን መልካም አስተዳደር በሚገባ አለመረዳት ላይ ይብላል። ምክንያቱም መልካም አስተዳደርን የማስፈን ጉዳይ ሂደት ነው ማለት መንግስትና ሌሎች ባለድርሻ አካላት ዜጎችን ጨምሮ እንዴት ይገናኛሉ፣ እንዴት ኢንተራክቲቭ ያደርጋሉ፣ ችግሮቻቸው እንዴት ይፈታሉ፣ ውሳኔዎቻቸው እንዴት ይፈጣሉ፣ አገልግሎቶች እንዴት ይሰጣሉ፣ ባለው ህጋዊ ማዕቀፍ ውስጥ እና በውስጡ ሶሳይታል አለም አቀፋዊና ሀገራዊ ሁኔታ ውስጥ የሚነሱ ነገሮች እንዴት ይዳኛሉ። ስለዚህ ዜጎችም ድርሻ ያላቸው ለችግሮቹም ሆነ ለውጤቶች መንግስትም በዚህ በኩል እራሱ ሚና አለው። ግን አዘሰት መካከል ላይ ወይም ደግሞ ወሳኙ ሚና በመጫወቱ በኩል ገቨርመንት የምንለው ወይ መንግስት የምንለው ገቨርናንስ ላይ በሂደቱ ላይ ትኩረት ሰጥቶ መስራት ያለበት ቢሆንም ሁሉም የራሱ የሚወስደው ድርሻ አለው። አቶ ግርማ ተቋማቱ የተጠበቀባቸውን እንደሚፈለገው ተወጥተዋል? ካልተወጡስ ለምን? እርስዎ እስከ ዛሬ ድረስ እንደተከታተሉት። በእኔ እምነት እነዚህ የተቋቋሙት ተቋሞች እንደው ምንም ስራ አልሰሩም ማለት ባይቻል እንኳን ግን ተገቢ የሚፈልግባቸውን ያህል እየሰሩ ነው ለማለት አይቻልም። በዋነኝነት የአቅም ውስንነት አለባቸው። ሁለተኛ የእነዚህ ተቋሞች አሰራር ውጤታማነት የሚወሰነው መንግስት በሚባለው አካል ያለው የፖለቲካ ቁርጠኝነት ነው። መንግስት የሚባለው አካል ያለው የፖለቲካ ቁርጠኝነት የራሱን አሁን ለምሳሌ ባለፈው ጠቅላይ ሚኒስትሩ ሲናገሩ ሰምታችሁ ከሆነ ከላይ ጀምሮ ኔትወርክ አለ፣ ይህንን ኔትወርክ መበጣጠስ አለብን ተብሏል። ይህንን ኔትወርክ ሊበጣጥስ የሚችል አቅም የላቸውም እነዚህ ሰዎች። ግን እዛ ውስጥ የሚፈለግ አንድ ሰው ካለ ጥቅሻ ሲሰጣቸው እሱ ላይ ለመረባረብ አቅም አላቸው። ከዛ ውጪ ግን በራሳቸው አሰራር በራሳቸው እንትን ተነስተው ያንን ኔትወርክ ለምሳሌ በመንግስት ከፍተኛ ባለስልጣናት መካከል እኔ ለምሳሌ ምክር ቤት ባለሁበት ጊዜ በተደጋጋሚ ጠይቀው የነበረው ነገር የጸረ ሙስና ኮሚሽን የከፍተኛ ባለስልጣኖችን ማለትም የሚኒስትሮችን፣ የአፈ ጉባኤዎችን የእኔን ጨምሮ የሀብት ማሳወቅ ይፋ እንዲያደርግ የጠቅላላውን አይደለም። አሁንም አሁንም የምክር ቤት አባላት የተበዘገበውን የፖሊሱን የእሱን አይደለም ዋና አናት ላይ ያሉትን ዋና ዋና በአስፈጻሚነት የተመዘገቡትን ሰዎች ማሳወቅ አለባችሁ ስንላቸው በኔትወርክ ስራ አልተሰራ እንዲህ ስናደርግ ዓለም ባንክ እንዲህ ሲለ ምናምን ቆይተው አሁን መጨረሻ ላይ እና ማሳወቅ የሚል እንደውም የለበትም፣ እና ማሳወቅ አይጠበቅንም፣ በደምብ ሰው በዚህ ጉዳይ ላይ ችግር ሲገጥመው ሄደን የምናደርገው ነገር ነው አሉ። ይሄ ሲሪየስ የሆነ የፖለቲካ ኮሚትመንት ጉድለት የሚያሳይና እነዚህም ሰዎች በጥቅሻው የሚሰሩ መሆናቸውን የሚያሳይ ነው። ከዛ ውጭ ግን እላይ ያለው ኔትወርክ ባልተበጠሰበት ሁኔታ አሁን በተባለው አካሄድ ሙስናን እንከላከላለን ብሎ ከታች ተነስተን እንደርምስ ማለት በብሎኬት የተሰራ ማማ ላይ ቁጭ ብሎ የስረኛውን ብሎኬት ለመንቀል እላይ ያሉ ሰዎች ይፈቅዳሉ እንደማለት ነው። ይሄ ደግሞ በፍጹም የማይታሰብ ነገር ነው። እኔ የሙስና ትግሉ መጀመር ያለበት እላይ ከአናት ላይ አምስት ይሁኑ አስር ይሁኑ በዚህ ኔትወርክ አለባቸው የሚባሉ ሰዎች በይፋ ወጥተው መመርመር አለባቸው። ነሰርኒ ሰዎች ከስልጣን ወርደው አይደለ መመርመር አለባቸው። በስልጣን ላይ እያሉ ጥርጣሬ አለ ተብሎ መመርመርና ሕዝቡ እየተመረመሩ መሆናቸውን ማወቅና መረጃ መጠየቅ መስጠት መልመድ አለበት። ከዛ በኋላ ነው እነዚህ ትልልቆቹ ሲመለጠሩ ከታች ያሉት ትንንሾቹ ዝም በሉ ሊባሉ የሚችሉት። ስለዚህ ግራንድ ኮራፕሽን የሚባለው ግራንድ የሆነው የመልካም አስተዳደር ችግርን የሚፈጥሩት ላይ ላሉት አቀባባይ የሆኑት በአቅማቸው ደግሞ ታች የራሳቸውን ስራ ስለሚሰሩ ነው እና በእኔ እምነት የሚጠበቅባቸውን ስራ እየሰሩ ነው ብለን ለማለት አንችልም። እንባ ጠባቂ ተቋም ሊሆን ይችላል። የጸረ ሙስና ኮሚሽኑ ሊሆን ይችላል። ሌሎቹም የሰብአዊ መብት ላይ እየሰሩ ያሉት ሊሆኑ ይችላሉ። የዜጎችን መብት በማስከበር ረገድ የተቋቋሙለትን ነገር በትክክል እያሳኩ ነው የሚል እምነት የለኝም። ዶክተር ተሾመ ሙስናን ካነሳን አይቀር ጥናቱ በአገሪቱ ለተስፋፋው ሙስና ተጠያቂ ደላሎች ናቸው ብሏል። በመሬት በኢንቨስትመንትና በፍትህ ዘርፍ ጭምር የተሰማሩት ደላሎች በጣም ከፍተኛ አቅም እንዳላቸው ነው የጠቀሰው። የጥናቱን ውጤት ካቀረቡት መካከል አንዱ ስለ ደላሎች ካሉት ባጭሩ እንስማ። በአዲስ አበባና በተወሰኑ ከተሞች ጨረታ በአንድ ቦታ ላይ ተሳትፎ አንድ ሰው አንድ በተወሰነ ደረጃ አሸንፎ ይወስዳል። ነገር ግን በክልላችን አንድ ሰው በብዙ የጨረታ ቦታዎች ላይ ይሳተፋል። ይሄ ደግሞ የሚሆነው በደላሎች እየተመራ እየታገዘ፣ ይህን ቦታ ልታሸንፍ ልትወስድ ትችላለህ የሚል ነገር አለ። እዚህ ውስጥ የእኛ አመራር ሚና ምንድን ነው ብለን በምናይበት ጊዜ ደላሎቹና አመራሮቻችን መካከል ግንኙነት የመፍጠር እና እነዚህን ሁኔታዎች ለተጫራቹም ለአጫራቹም ግልጽ ባለሆን አሰራር ሰዎች በተደጋጋሚ ጨረታ እያሸነፉ የሚወስዱባቸው ሁኔታዎች እየታዩ ነው ያሉት ዶክተር ተሾመ፣ እነዚህ ጥናቱ አሉ ያላቸው ደላሎች በመንግስት ዘርፎች ውስጥ የያዙት ሚና ምንድን ነው? ተለይተው ታውቀዋል ወይ? ኦኬ፣ ወደዚህ ጥያቄ ከፈኮረ በፊት አሁን አቶ ግርማ ባሉት ነገር ላይ ከአቶ ግርማ አባባሎች መስማማባቸውም አልመስማማባቸውም አሉ። ለምሳሌ ከዚህ ከፖለቲካ ቁርጠኝነት ጋር አያይዘው ያነሱትን ሁኔታ ሳይ የፖለቲካ ቁርጠኝነት መገለጫው ምንድን ነው ነው አሁን የፖለቲካ ሲስተሙ ፖለቲካ ኮሚትመንት ያለው መሆኑ ነው። የራሱን ችግሮች ብሎ ደሱ ያወጣቸውን ችግሮች ፓብሊክሊ ሚዲያ እስከሚያውቀው አሁን ዲስከስ የምናደረገው እኮ ይሄ ነገር ኦፊሻል የተደረገው በመንግስት በኩል ነው። ስለዚህ ይሄ አንዱ ትልቁ የፖለቲካል ኮሚትመንት የራሱ የመልካም አስተዳደር ዋና አንዱ ፕሪንስፕል የሆነው የግልጸኝነት ትራንስፓረንሲ መገለጫው ነው። ስለዚህ የሙስና ትግሉ መጀመር ያለበት ከላይ ነው የሚለውን አዎ እስማማለሁ። ልክ ነው፣ ከላይ ነው። ግን አንድ ነገር ለይተ ማየት ያለብን ነገር አለ ሙስና ወንጀል መሆኑን ሙስኞችም ያውቃሉ። ሙስኞችም ስለሚያውቁ ሙስኝነት ስራ ሲሰራ በተቻለ መጠን ያለውን ሬጉላተሪ ሲስተሙ ይሄ ማለት የቁጥጥር አካላት ሲስተም እንዳያውቅ በማድረግ ኔትወርክ በማድረግ እና ራሳቸውን ለመከላከል ወይም ደግሞ እንዳይታወቅባቸው ለማድረግ ጥንቃቄ በማድረግ ነው። ስለዚህም ነው በብዙ ባለሙያዎች ከሙስና ለራሱ ኮንተንጅየስ ዲዚዝ ነው ወይም ደግሞ የተላላፊ በሽታ ነው በአጭሩ የሚለቅ ነገር ሳይሆን እንደነቀርሳ ነው የሚባለው በዚህ ምክንያት ከታች ጀምሮ ያለው የሙሰኝነት መስመር ኔትወርኩ እስከ ፖለቲካ ሰዎች ድረስ እስከ ከፍተኛ ወረት ትልቅ ቦታ ላይ ያሉ ሰዎች ድረስ ሊደርስ መቻሉ ይታያል። በዚህ ምክንያት እንግዲህ ጠቅላይ ሚኒስትሩም ሲናገሩ እኔ እንደተረዳሁት ኔትወርክ በተለይ በስናል በተመለከተ እርስ በርስ ኔትወርክ በማድረግ የግልት ጥቅም የማካበትና በአጠቃላይ የሲስተሙን የመበርበር ነገር ካለ ከታስ ጀምሮ ተያይዞ ያለው ነገር መመታት መቻል አለበት ነው ከታችን ተነሳ ከላይም ተነሳ ኔትወርኩን መንቀልና ሰንኮፉን ማስወገድ እጅግ አስፈላጊ መሆኑን እናያለን። ስለዚህ ትልልቆቹ ብቻ ምክንያቱ የትግር መንቃር ሲመጠቀም ትልቆቹ ብቻ ከላይ ቢመነጠሩ እስከ ተንኮፉ ከታች ኔትወርክ ያደረገው ሲካልጠፋ በስተቀር አሁንም ሙስናን መቆጣጠር የሚቻልበት ሁኔታ የለም። ስለዚህ ሙስና በዚህ አይነት ሁኔታ በአጭር ጊዜ ውስጥ ደግሞ ሙስናን ሙሉ በሙሉ አቮይድ ማድረግም አይቻልም። አንዳንድ ጊዜ ከምናራምደው ስርዓት ወይም ደግሞ ከዚህ ከካፒታሊዝም ከመገንባት ጋርም አብሮ ሊያያዝ የሚችል ብዙ ነገር አለ። እሱ ሌላ ውይይት ውስጥ ስለሚከተል እሱ ላቆምና ጥናቱ ላይ በተነሱ ጥያቄዎች ላይ በተለይ ደላሎችን በተመለከተ የተረዳሁትን ልመልስ። ጥናቱ ላይ በአጠቃላይ ትኩረት ተሰጥቶ ስፔሲፊክ የሆኑ ኬዞች ሁሉ የተነሱ ዲስከሽን የተደረጉበትን ነገር ያለው እኔ በአንድ በኩል እነዚህ ስፔሲፊክ የሆኑ ኬሶች ከጥናት ስነምግባር አኳያ እንዴት ናቸው የሚለው ሌላ ነገር ሆኖ፣ በስርዓቱ ውስጥ ቦታ ኖሯቸው ሙስናን ለማከናወን የአመለካከት ችግር ያለባቸው የፓብሊክ ኦፊስ ውስጥ ያሉ ሰዎች ቀጥታ ኦፊሻሊ ባለው ፕሮሲጀሩን ተጠቅሞ ሙስና መስራት ስለማይችሉ ከውጭ ሌላ ፋሲሊቴተር ሰው ጋር ግንኙነት ያደርጋል። እነዚህ ፋሲሊቴተር ሰዎችን ነው እንግዲህ ጥናቱ ደላሎች ብሎ ያስቀመጣቸው። ይሄ በጨረታ አካሄድም ሆነ በዚህ አይነት የፋሲሊቴት የማድረግ ስራና ፋሲሊቴት በማድረግ ሙስናን የማስፋፋትና የማከናወን ስራ በዚህ ጥናት ብቻ የተገለጸው አይደለም። በብዙ ዓለም አቀፍ ደረጃ በተካሄዱ ጥናቶች በየትኛውም በምዕራብም ሆነ በምስራቅ ባሉ አገሮች ውስጥ ያለ ነው። እንደዚህ አይነቱ ችግር በእኛ ሀገር ግን በተለይ ከመሬት ጋር ተያይዞ ከጨረታ አካሄድ ጋር ተያይዞ ያለው ትኩረት ተሰጥቶ ፎከስ ተደርጎ ፐርፐስ የሆነ ጥናት ነው። ባይዘዋይ ፐርፐስ በዚህ በኩል ያለው ምስና እግራ ቤት እያደረገ ነው፣ እና ምንድን ነው ለዚህ መንስኤው ለብለው ተብሎ ለተደረገው ጥናት የሰበሰቡት ኳሊቴቲቭ ዳታ የሚያሳየው የደላሎች ሮል ከፍተኛ መሆኑን ፈጻሚዎችንና በሙስና ተፈጻሚ የሆኑትን በማገናኘትና ፋሲሊቴት በማድረግ ብድብብቆች ለመስራት አለች የሆነ ከበር ነው የሆናቸው። ስለዚህ ይህንን ነቅሶ ማውጣቱና ማሳየቱ እጅግ በጣም ጠቃሚ ነው። አሁን ፖለቲካሊ ኮሚቴ የሆነ ገቨርመንት ነው ይሄ። ፖለቲ ኮሚቴ የሆነ ገቨርመንት ደግሞ መንስኤውንና የችግሩን አካሄድ በሚገባ በጥናት በተረጋገጠ ሁኔታ ካወቀው ቀጥሎ ለሚወስደው እርምጃ ቀጥሎ፣ መልካም አስተዳደርን ለማጎልበት ለሚያደርገው እንቅስቃሴ በጎ አስተዋጽኦ ይኖረዋል ማለት ነው። አቶ ግርማ፣ ዶክተር ተሾመ ባሉት ይስማማሉ። የደላሎችን ሚና በተመለከተ ስለቀረበው አስተያየት ምን ተሰማዎት? አንድ ማስተካከያ ያለናገር እና ወደ እሱ ይሄዳለሁ። አንደኛ ፖለቲካል ኮሚትመንት አለ ማለት በሚዲያ እኛ ሀገር ሙስና አለ በማለት ከሆነ መንግስት ይሄ ጎሎት አያውቅም። ፖለቲካል ኮሚትመንት ማለት ቀደም ሲል ጀምሮ በስብሰናል ምናምን ሁሉ እስከሚባሉ ቃላቶች የምንሰማው ከኢህአዴግ ነው። ይሄ ግን የፖለቲካል ኮሚትመንት መገለጫ አይደለም። የፖለቲካል ኮሚትመንት የሚገለጽበት የፖለቲካ ኃላፊነት የወሰዱ ሰዎች በሰሩት ስህተት ሲጠየቁ ማየት ነው። ሲጠየቁ ማየት ማለት ወደ ከሀገር ሀገር ለቀው እንዲጠፉ መንገድ ሲመቻችላቸው ምናምን ማለት አይደለም። ወይም ደግሞ አንድ የገቢዎች ሚኒስትር ብቻ በማሰር አይደለም። ብዙ እዚህ ሀገር በዚህ ኔትወርክ ውስጥ የሚንቀሳቀሱ ባለስልጣናት እንዳሉ መንግስት መረጃ አለው። ስለዚህ ይሄንን መረጃ መሰረት አድርጎ እነዚህን ሰዎች ተጠያቂ ማድረግ አለበት። ተጠያቂ ካላደረገ ወይ ጊዜ በሚዲያ ቢነግረን ፖለቲካል ኮሚትመንት አለው ብለን ልንወሰድ አንችልም። ከዛ እነዚህ ትልልቆቹ ሲመነጠሩ ትንንሾቹ ቢንቢ አይነት ነገር ናቸው፣ በቀላሉ ሊሄዱ የሚችሉ ናቸው። አሁን ግን እላይ ያሉትን ትልልቆቹን ኔትወርካቸውን ተማምነው ነው የትልልቆቹን ስልጣን የትልልቆቹን ጉልበት ተማምነው ነው ታች ያሉት እንደፈለጉ የሚሆኑት። እነሱ የከፈቱት ቀዳዳ ደግሞ ከእነሱ ቁጥጥርም ውጪ የሆኑ ትንንሽ ግን ህዝቡን ግን ያሰቃዩ ያማረሩ የመልካም አስተዳደር ችግሮች የሚታዩት በዚህ ምክንያት ነው። ስለዚህ የፖለቲካል ኮሚትመንት አለ በሚለው እኔ አልስማማም። ደላሎችን በሚመለከትም ደላሎች አሉ፣ ትክክል ነው። ደላሎቹ የኖሩበት ዋነኛው ምክንያት እነዚህ ባለስልጣኖች በቀጥታ ህግ መጣት ስለማይችሉ ህግን መጣት ስለማይፈልጉ ወንጀልም ስለሆነ ቅድም ዶክተር ተሾመ እንዳለው እነዚህ አይነት ነገሮችን ለማለፍ ሲሉ ያቋቋሟቸው የእነሱ ተጠሪዎች ናቸው። ደላሎቻቸውንም የማያስነኩም አሁን ዝም ብሎ ደላላ ብለው እነዚህ ፋሲሊቴት የሚያደርጉትን እያልን እንላለን እንጂ እነሱንም አያስነኩ፣ እነሱንም ይጠብቋቸዋል። ምክንያቱም እነሱ ሲነኩ ይህን ነገር እኮ ያደረግኩት ከንትና ጋር ነው የሚል ነገር ስለሚመጣ አሁንም ኢቭን፣ ደላሎቹንም ለመንካት አቅሙም ፖለቲካል ኮሚትመንቱም አለ ብዬ አላምንም። እኔ ሳስበው ይሄ ነገር የዛሬ ሁለት ዓመት አቶ ኃይለ ማርያም ወደ ስልጣን በመጡ ጊዜ የዛሬ ሶስት ዓመት ወይም ሁለት ዓመት አካባቢ ይመስለኛል፣ ቀዳሚ ስራዬ ብለው የመልካም አስተዳደርን ማስተካከል ነው ብለው ኮሚትመንት ገብተው የመልካም አስተዳደር ንቅናቄ ምናምን ተብሎ ብዙ ነገር ተብሏል። ግን ባስበት እንጂ አንድም የተሻለው ነገር የለም። አሁንማ በቀላሉ እናገኛቸው የነበሩትን ነገሮች ወይ በዘመድ ወይም ደግሞ በጓደኛ ካልሆነም ደግሞ ገንዘብ በመስጠት ካልሆነ ዜጎች አገልግሎት ማግኘት የማይችሉበት ደረጃ ደርሰዋል። ይሄ ግን ሲባል ግን እንደዚህ ሳይደረጉ አገልግሎት የሚገኝባቸው ቦታዎች የለም እያልኩኝ አይደለም። ገብቶ አገልግሎት ቶሎ ተገኝቶ የሚወጣባቸው ቦታዎች አሉ። እኔ በጣም መመስከር ካለብኝ ቀበሌ ሄዶ መታወቂያ አግኝቶ መምጣት በጣም ቀላል የሆነበት ስርዓት አለ። ይህንን እንደ ጥሩ ምሳሌ ልንወስደው እንችላለን። ከዛ በተረፈ ግን ቀበሌ ደግሞ ሄዶ ደግሞ የተጭበረበረ ዶክመንት ማግኘትም ደግሞ እንደዛው ቀላል እየሆነላቸው ያሉ ሰዎች አሉ። እና ይሄኛውን ዝም ብለን ሁሉም ነገር እንደዚህ ስንል ጥሩ ጥሩ እየሄዱ ያሉ ነገሮች አለ። ድሮ መንጃ ፍቃድ እናድሳለን ብለን ስንሄድ መንጃ ፍቃድ ባይኖርሽ የምትመርጭበት ሁኔታ ነበረ። አሁን ግን መንጃ ፍቃድ ማደስ የፈለገ ሰው አስር ደቂቃ ይፈጅበትም ሄዶ አድሶ ይመጣል። እነዚህ እነዚህ የተሻሻሉ ነገሮች እንዳሉ ባፍጩ መካድ አንችልም ግን ባጠቅላላ፣ በኑሮዋችን ውስጥ ግን በአንዱ ወይም በሌላው በኩል ግን በሳምንት ይሁን በወር አንድ ጊዜ ተገኝተን እንሰቃያለን፣ መከራችንን እናያለን። ግብር እንከፍላለን ብለን ግብር እንዴት እንደማንከፍል ከግብር ከፋይነት እንዴት እንደምንወጣ የምናስብበት ደረጃ ላይ ነው የደረስነው። ትላንትና በሚዲያ የሰማነውን መጥቀስ ፈልጋለሁ። አንዲት ሴት ግብር ከአቅሟ በላይ ተጭኖባት፣ ከዛ በኋላ አሁን በቃ አረብ ሀገር ሄጄ ሰርቼ እንድከፍል ያለብኝ እዳ ስጡኝ እስከ ማለት ደርሳለች። ምን ማለት ነው ይሄ? አንድ የሀገር ዜጋ ምርር ብሎ ሀገር ለቅቄ ልውጣ እስኪል ድረስ የሚያማረር ስርዓት ተዘርግቶ ፖለቲካል ኮሚትመንት አለ ብሎ ለመውሰድ አይቻሉም። ዶክተር ተሾመ እንግዲህ የተለያዩ አሁን የምንነጋገረው ማህበራዊ ሳይንስ ስለሆነ ወይም ማህበራዊ ጉዳይ ስለሆነ የፖለቲካ ጉዳይ ስለሆነ ለእያንዳንዱ ለምንጠቀማቸው ቃላት የተለያየ ትርጓሜና እንደየአመለካከታችን እንደየእምነታችን የተለያየ ዴፊኒሽን ሊኖረን ይችላል አቶ ግርማና እኔ እንግዲህ በፖለቲካል ኮሚትመንት በሚለው በትርጓሜው ተለያይተናል ማለት ነው ለእኔ ከጥናቱ ኢኒሽቲቭ ጀምሮ ጥናቱ እንዲደረግ ከመወሰን ጀምሮ ጥናቱን ሳይንቲፊክሊ ብቃት ያላቸው ሙያዎች ከአካደሚኩም ከሌላውም ተውጣቶ እንዲያጠኑ በማድረግ የችግሩን መንስኤ እና ማነቆ በሚገባ በመረዳትና የመፍትሄ ሀሳቦችን በመቀመር የቀረበውን ሪፖርት በግልጽ በመወያየት ህዝቡ እንዲሳተፍበት በማድረግና በሚዲያ በማቅረብ የተጀመረው በትክክል የአንድ ፖለቲካል ግሩፕ የፖለቲካ ኮሚትመንት መገለጫ ነው። እሳቸውም እንዳሉት ፖለቲካ ኮሚትመንት ቀደም ብሎም በተለያዩ መንገዶች ሲገለጽ ነበረ። ያም ከፍተኛ የፖለቲካ ፓወር ኖሯቸው ግን በሙስና መሳተፋቸው በተጨባጭ በህግ የተረጋገጠባቸው ሰዎች በህግ ተጠያቂ እንዲሆኑ የማድረጉ እርምጃዎች ነበሩ። እነዛን ምርመራዎችም እርምጃዎችም እንደቀጠሉ ነው። ያን አጠናክሮ ለመቀጠል እና በሚገባ ችግሩን አውቆ ደግሞ እስከ መጨረሻውን ለመታገም መንግስት በተለይ ፖለቲካል ግሩፑ የወሰደው ነገር እኔ በበኩሌ የማደንቀው ነው። እንደውም አንዳንድ ጊዜ በሌላ ወገን የሚያዩ አሉ በሌላ ወገን ፖለቲካ ያው እንደሚታወቀው በጣም ዳሊኬት ኢሹ በመሆኑ እንዲህ አይነት ቅጥ ራጣ በጣም ትልቅ ችግር የሆነውን ነገር የራሴ ችግር ነው ብሎ ለፓብሊኩም ሆነ በጠላትም ለወዳጅም እንደዚህ ይፋ ማድረግ ኔጋቲቭ ኮንስኩዌንስ ይኖራሉ ብሎ አርጊው የሚያደርጉ ሰዎች አሉ። እኔ እነሱ ሼር አላረግም፣ ግን በግልጽ ህዝቡ እንዲያውቅ አድርጎ አሳታፊ በሆነ ሁኔታ ህዝቡም ተገንዝቦ ጉዳዩ ስቴክሆልደሮች በሙሉ ዜጎች፣ መንግስት፣ ሚዲያው፣ ፕራይቬት ሴክተሩም፣ ሲቪል ሶሳይቲውም እነዚሁ ታዋቂ ግለሰቦችም ተሳትፈውበት ሀገራዊ የሆነውን ችግር ሀገራዊ በሆነ ተሳትፎና መፍትሄ ለመፍታት ጥረት ማድረግ ያንን ኢኒሽቲቭ መውሰድ ጥሩ የፖለቲካ ኮሚትመንት መገለጫ ነው ብዬ አስባለሁ። መንግስት የተወሳሰበውን ችግር ለመቅረፍ ምን ማድረግ አለበት? ዶክተር ተሾመ እኔ አሁን የምሰጠው የራሴን ውሽ ነው ማለት የራሴን ፍላጎት ወይም ደግሞ ግንዛቤ ነው። መንግስት ይህንን ነገር ይህንን ጥናት ወስዶታል። ጥናቱን ካለው ከራሱ ፖለቲካ ፕራዮሪቲ አኳያ በምርጫ ወቅት ለመረጠው ህዝብ ቃል የገባው እና ያስመረጠው ፕሮግራም አለ እነዚህ ሁሉ ህጽጦችም እያሉበት ህዝቡ የመረጠበት የራሱ ምክንያት አለው ስለዚህ ከነዛ ፕራዮሪቲዎች ጋር አገናኝቶ ደረጃ በደረጃ መፍታት ያለበትን ነገር ለመፍታት የሚያስችለውን ፖለቲካዊ ውሳኔ በመስጠት ወደ ተግባር ይገባል ብዬ አስባለሁ እኔ ጥናት በመሆኑ ጥናቱን አድራጊዎች ደግሞ የፖለቲካ ሰዎች ሳይሆኑ ባለሙያዎች በመሆናቸው ከፖለቲካው ኦብጀክቲቭ አኳያ ካለው ከሲስተሙ አኳያ በተለይ ስልጣን ላይ ያለው ፓርቲ ከራሱ ከሚከተለው ፓራዳይም አኳያ ፕራይወርቲ ሰጥቷቸው ወይም ቅድሚያ ሰጥቷቸው የሚወስዳቸውን እርምጃዎች በመውሰድ ፖለቲካዊ ውሳኔ ሰጥተው ወደ ስራ ይገባል። ፖዚቲቭ የሆነ ውጤት ያስገኛል ብዬ አምናለሁ። አቶ ግርማ መንግስት በጥናቱ የቀረቡለትን የመፍትሄ ሀሳቦች ተግባራዊ ማድረግና የተወሳሰበውን ችግር መፍታት ይችላል ብለው ያስባሉ? አሁን ባለው የመንግስት መዋቅር የመልካም አስተዳደር እጦትን ማስወገድ ይችላል? እኔ ቅድም ዶክተር ተሾመ እንዳለው ማይ ዊሽ ማስተካከል ቢችልና ከዚህ መከራ የምንላቀቅበት ቢሆን ደስ ይለኛል። እንደ ዊሽ ማለት ነው። በተግባር ግን ያሉት ሴታፖች ምንድን ነው ቸው ብለው ሲባል በቂ ይህንን ነገር አጋልጠው ሊሰጡ የሚችሉ ሚዲያዎች በሌሉበት ሲቪል ሶሳይቲው እንደዚህ አይነት ስራ ለመስራት አቅምም ችሎታም የህግ ማዕቀፍን በማይፈቅድበት ሁኔታ ብቻውና መንግስት ብቻ ይህንን ነገር ላድርግ ብሎ ቢነሳ ይሳካለታል የሚል እምነት የለኝም። ይህንን ስራ መስራት ያለባቸው ለምሳሌ ትልቁ ምክር ቤት የሚባለው ነገር ከሁለት ሺህ ሁለት አመተ ምህረት ጀምሮ ኦልሞስት ከዘጠና ዘጠኝ ነጥብ ስድስት ወደ መቶ ፐርሰንት በሚጠጋ ፐርሰንት በአንድ ፓርቲ የተያዘ ስለሆነ ይህንን እንትን ጠንክሮ ተቆጣጥሮ ካፍቴ ኤክስኪቲቭን ሊያስፈጽም ሊከታተለው የሚችልበት ጡንቻ አለው ብዬ አላምንም። ከዚህ ሁሉም ደግሞ በላይ መንግስት የለጠጠው በተለይ አሁን የዚህ የፐብሊክ ሰርቪስና የሰው ኃይል ሚኒስትር ውስጥ አሉ የሚባሉት የሲቪል ሰርቪሱን የመልካም አስተዳደሩን አገልግሎቱን እየሰጡ ያሉት አብዛኛዎቹ ከፖለቲካ ካላቸው ክህሎት እና እውቀት ይልቅ ባላቸው የፖለቲካ ኮሚትመንት የተቀመጡ ሰዎች ናቸው። እነዚህ ሰዎች ደግሞ ኑሯቸው በዚህ የመልካም አስተዳደርን በመንፈግ በሚያገኙት ገቢ ኑሯቸውን መስርተዋል እንጂ በሚከፈላቸው ደሞዝ አይደለም። አሁን አብዛኞቹ የሚኖሩት አሁን የመንግስት ሰራተኛ የሚባሉት በሶስት ሺህ እስከ አምስት ሺህ ባለ ደሞዝ ሬንጅ ውስጥ ያሉ ሰዎች እንዴት አድርገው ኑሯቸውን እንደሚገፉት አይታወቅም። አንዱ የሚገፉበት መንገድ በእንደዚህ በኩል ጉዳይ በማስፈጸም አንዳንዶቹ በተደራቢነት የድለላውንም ስራ በመፍራት ገንዘብ የሚያገኙ ናቸው። ይህንን ኔትወርክ በጣጥሰን ይህንን ቧንቧውን ዘጋባቸዋለን ብለን ስናስብ ኑሯቸው ላይ ነው የምንመጣው እና ምናልባትም አብዮትም እንዳያስነሳባቸው ነው የምፈራው እና ውስብስብ ነው እና ኮምፕሬሄንሲቭ የሆነ ሶሉሽን መሰጠት አለበት። ኮምፕሬሄንሲቭ ሶሉሽን ስንል ደግሞ የሲቪል ሰርቪሱን በሰው ኃይል ማጨቅ ሳይሆን ጥራት ባላቸው ግን በአግባቡ ስራቸውን በሚያከናውኑ ባለሙያዎች ማስቀመጥ ማለት ነው እንጂ ሰዎችን አንዱን እዚህ ለመመደብ አንዱን እዚያ ለመመደብ የፖለቲካ ጠቀሜታቸውን እያዩ ሰዎች የሚደረጉበት ሁኔታ በኋላ ላይ ያው ጠልፎ የሚጥል ነው የሚሆነው። አሁን ባለው ሁኔታ እነዚህ ሰዎች እርግጠኛ ነኝ የበጀት አካል አድርገውታል ከዚህ መስመር የሚያገኙትን ገቢ። መቼም መልካም አስተዳደር እኮ የሚከለክሉን እኮ ንፉጎች ስለሆኑ አይደለም፣ እኛን ለማማረር ብለው አይደለም ሲመረን መንገድ እንድንፈልግ ነው። እነሱ ደግሞ የገቢ ምንጫቸው ነው፣ የኑሯቸው መሰረት አድርገውታል። አንዳንዶቹ ልጆቻቸውን የሚያስተምሩት አንዳንዶቹ እቆ በምድርም ያላቸው በዚሁ ይህንን መሰረት አድርገው ፕላን ያደረጉበት ስለሆነ ሲሬ ሲሆነ ኮንሲኩዌንሶች አሉትና በደንብ ተጠንቶ ኮምፕሬሄንሲቭ የሆነ ሶሉሽን መደረግ ያለበት ብዬ ነው ማምነው። አድማጮች በውይይታችን የተሳተፉትን ዶክተር ተሾመ ታፈሰንና አቶ ግርማ ሰይፉን ከልብ እያመሰገንን ውይይታችንን እዚህ ላይ እናበቃለን። እስከሚቀጥለው፣ በደህና ቆዩን።